የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶብሱ ሙሉ ነው። መስታወት አራጋው ነኝ። ጽዮን ግርማ ከጎኔ ጋቢና ትገኛለች። ሰላም፣ እንደምናመሻችሁ የዛሬ አርብ ህዳር 24 2011 ዓ.ም ምሽት ዝግጅቶቻችንን እናስተዋውቃችሁ። በዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የአፍሪካ ክፍል ረዳት ሚኒስትር ቲቦርናች ይፋዊ ጉብኝት ለማድረግ ዛሬ አስመራ ገብተዋል። በሌላ ዘገባ ጎንደር ዩኒቨርሲቲ በችግር ምክንያት የከፍተኛ ትምህርታቸውን መቀጠል ላልቻሉ ለ60 አካል ጉዳተኛ ተማሪዎች ነጻ የትምህርት እድል እየሰጠ መሆኑን የጎንደር ዩኒቨርሲቲ ገለጸ። ማቴሪያሎች ወይም የትምህርት መርጃ ቁሳቁሶች በተገቢ ሁኔታ ተሟልተውልኛል። አሁን ደስተኛው ኛ መማራ የወረዳ ቦታዎች እየሄድኩ ነ አካላተኞች እንዲማሩ ና ይህን የኔን እድል ሁኖ እንደ እኔ ሁኖ በቃ ሌሎችንም እንዲደግፉ ነው ማድረግ የምፈልገው። ሙሉ ዘገባውን ይዘናል። በሌላ ዘገባ ደግሞ ለካንሰር ህመምተኞች የጨረር ሕክምና ለማግኘት በጥቁር አንበሳ ሆስፒታል በረንዳ ላይ ከዓመት በላይ ያሳለፉትን ስቃይ የሚናገሩ ሁለት እናቶችን ለዛሬ ይዘንላችኋል። የአንዷን እናሰማችሁ። ዶክተር እንደ ልጅ የለም። አነስተኞች ናቸው መሰል ዶክተሮች በጣም መዛውም ተሰቃያቸው በረንዳ ላይ ወድ እንዳለ ስንት ነገር አየሁ ተፋቀውን ሌሎችም ዘገባዎች ይኖሩናል። ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠር አጠር ያሉ የምሽቱ ዓለም አቀፍ ዜናዎችን ላስደምጣችሁ። ጽዮን ግርማ ተመልሼ መጥቻለሁ። የዩናይትድ ስቴትስ አርባ አንደኛ ፕሬዚዳንት የነበሩት የጆርጅ አርበርት ዋከር ቡሽ አስክሬን ዛሬ ሰኞ፣ ህዳር 24 2018 ዓ ም አንስቶ በተወካዮች ምክር ቤቱ አዳራሽ ውስጥ ለተሰናባጅ ክፍት ሆኖ ይቀመጣል ተብሏል። አድማጮች የዚህን ዜና ዝርዝር ወደ በኋላ ላይ ይዘን እንመለሳለን። የናይጄሪያው ፕሬዚዳንት መሐመድ ቡሃሪ በማህበራዊ ሚዲያ ላይ ሞተዋል በሚል የተናፈሰውን ሐሜት አስተባበሉ። ሞተ ያሉት ማይሞችና አረመናውያን ናቸው ሲሉ ወቅሰዋል። እንግሊዝ ውስጥ ለአምስት ወራት በሕክምና ላይ የቆዩት ፕሬዚዳንት ቡሃሪ ሞተዋል በቦታቸውም ፍጹም እርሳቸውን የሚመስል ሱዳናዊ ተተክቷል እየተባለ የተነዛውን አሉባልታ ጨርሶ ሐሰተኛ መሆኑን ትላንት እሁድ ፖላንድ ውስጥ በዲያስፖራ ለሚገኙ የሀገራቸው ተወላጆች ተናግረዋል። ካቶፊስ በምትባለው የፖላንድ ከተማ ከዛሬ ጀምሮ ለመጪዎቹ ሁለት ሳምንታት በሚካሄደው ሀያ አራተኛው የዓለም አየር ንብረት ጉባኤ ላይ ለመሳተፍም ፖላንድ ገብተዋል። እኔ የእውነቱ ራሴ ነኝ ይኸው አረጋግጥላችኋለሁ ሲሉ የመሃል ላይ ያህል በእኔ ሁንባችሁ ያሉት ባህሪ በቅርቡም ሰባ ስድስተኛው የልደት ቀኔን አከብራለሁ፣ እንዲሁም ጠንካራ ሆኝም እቀጥላለሁ ብለዋል። ብዙ ሰዎች እኮ ታምሜ ሳለሁ ሞቴን ተመኝተው ነበር። አንዳቸውም እንዲያውም ሞቷል ብለው በማመናቸው ወደ ምክትል እየሄዱ ለምክትልነት እንዲያጫቸው አመልክተዋል ማለታቸውን ቃል አቀባያቸው ባወጡት መግለጫም ጠቁመዋል። የፈጠራ ወሬው የተናፈሰው ቡሃሪ በህመም ምክንያት በአውሮፓውያን የዘመን አቆጣጠር በ2017 ዓ ም አብዛኛውን ጊዜ በሎንደን በህክምና ማሳለፋቸውን ተከትሎ እንደሆነ ታውቋል። ከወላጆቻቸው ተለይተው ብቸኛ የሆኑ ፍልሰተኞች ህጻናት ለወሲባዊ ጥቃትና ለጾታዊ ወከባ የተጋለጡ መሆናቸውን ከዓለም አቀፍ ቀይ መስቀል ፌዴሬሽንና ከቀይ ጨረቃ ማህበራት ይፋዊ የሆነ መግለጫ አመለከተ። ቤተሰብና የወላጆች ጥቃት የሌላቸው ህጻናት ብቻቸውን ወደ ፍልሰት ሲገቡ በዓለማችን ከፍተኞቹ ተጠቂዎች እነርሱ ናቸው ይላል መግለጫው። በየመን ሽምቅ ተዋጊዎች ይዞታ ስር ባለችው ሰና የሚገኙ የሁቲ ቁስለኞች ተዋጊዎች ስዊድን ሊካሄድ የታቀደው የሰላም ድርድር ከመጀመሩ አስቀድሞ እንዲወጡ እየተደረገ መሆኑ ታውቋል። አድማጮች፣ ለሰዓቱ የያዝኳቸው አጠራጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋው ና ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌስ ስ በዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የአፍሪካ ክፍል ረዳት ሚኒስትር ቲቦር ናጂ ይፋዊ ጉብኝት ለማድረግ ዛሬ አስመራ ገብተዋል። ሚኒስትሩ አስመራ አየር ማረፊያ ሲደርሱ የአሜሪካ ኤምባሲ ከፍተኛ ኃላፊዎችና የፕሬዚዳንት ኢሳያስ ልዩ አማካሪ አቶ የማነ ገብረአብ ተቀብለዋቸዋል። ሚኒስትር ቲቦር ነገ ከፕሬዚዳንት ኢሳያስ አፈወርቂ ጋር ተገናኝተው ሁለቱን ሀገሮች በሚመለከቱ ጉዳዮች ላይ እንደሚነጋገሩም ታውቋል። ሚኒስትሩ በኢትዮጵያ ያደረጉትን ጉብኝት ጨርሰው ነው ወደ አስመራ የመጡት። የዚህን ዝርዝር ዘገባ እንደደረ ደረሰን፣ ይዘን እንመለሳለን። የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪዮ ዝግጅታችንን። ወደ ተከታዩ ዘገባችን ደግሞ እናልፋለን። የዩናይትድ ስቴትስ አርባ አንደኛ ፕሬዚዳንት የነበሩት የጆርጅ ኸርበርት ዋከር ቡሽ አስክሬን ከዛሬ ሰኞ ህዳር 24 ሁለት ሺ አስራ ስምንት አመተ ምረት አንስቶ በተወካዮች ምክር ቤት አዳራሽ ውስጥ ለተሰናባቾች ክፍት ሆኖ እንደሚቀመጥ ተገልጿል። ሰለሞን አባተ ዝርዝር ዘገባውን ያደርሰን ስቱዲዮ ይገኛል። ለፕሬዚደንት ጆርጅ እርበርት ዋከር ቡሽ ብዙ ሙገሳ በጎ ቃላትና የህይወታቸው መዘክር እየወረደላቸው ነው። በዋሽንግተን ዲሲ ጊዜ ዛሬ ተስያት አንስቶ እስከ ከነገ በስቲያ ረቡዕ ረፋድ ድረስ በተወካዮች ምክር ቤቱ ዋና እልፍኝ በሚያርፈው አስክሬናቸው በሚገኝበት ሳጥን አጠገብ ባለሥልጣናቱና ማንም ክብሩን ሊቸራቸው የሚሻ ሁሉ እያለፈ ይሰናበታቸዋል። ከነገ በስቲያ ረቡዕ በመላ ዩናይትድ ስቴትስ ብሔራዊ የሐዘን ቀን ሆኖ እንዲውል መንግሥቱ አውጇል። ፌዴራል መስሪያ ቤቶች ሁሉም ዝግ ሆነው ይውላሉ። ያኔ አሜሪካ በዋሽንግተኑ ብሔራዊ ካቴድራል በሚካሄድ ሥነ ሥርዓት አርባ አንደኛውን ፕሬዚደንቷን ትሸኛለች። በማግስቱ ሐሙስ አስከሬናቸውን ጭና ዛሬ ወደ መናገሻዪቱ ዋሽንግተን ዲሲ እየበረረች ያለችው ኤርፎርስ ዋን ፕሬዚደንታዊ አውሮፕላን ወደዚያው ወደ ሀገራቸው ወደ ቴክሳስ ይዛትመለስና ትመለስና ሥርዓተ ቀብሩ በስማቸው በሚጠራው ፕሬዚደንታዊ ቤተ መጻሕፍታቸው ይፈጸማል። ስለ ፕሬዚደንት ቡሽ ሰሞኑን ብዙ መልካም መልካም ቃላት የተናገሩት ፕሬዚደንት ዶናልድ ትራምፕና ቀዳሚቱ መቤት ሜላኒያ ትራምፕ ከነገ በስቲያው የብሔራዊ ካቴድራል ስነ ስርዓት ላይ እንደሚገኙ ተነግሯል። ስለ ፕሬዚደንት ቡሽ በዩናይትድ ስቴትስም በዓለም ዙሪያም ብዙ እየተነገረ ነው። የቀድሞ የውጭ ጉዳይ ሚኒስትር ጄምስ ቤከር ደርሶ ጉራ የማይዳዳቸው ታላቅ መሪ ብለዋቸዋል ጥሩምባ ጨርሶ አይነፉም ነበር ብለዋል። ቤከር ከባህሪያቸው የላቁ ማሳያዎች መካከል አንዱ እርሳቸው ራሳቸው አስበው በአፈጻጸሙም ውስጥ ስለተሳተፉበት ተግባር ሙገሳውን ሌሎች እንዲያገኙ ነው የሚያደርጉት። በእውኑ ቡሽ ስራቸው ብዙ ትርፍና መዘዝም ያለው ልዩ ፕሬዚደንት ናቸው ብለዋቸዋል ሚስተር ቤከር። የመከላከያ ሚኒስትርና ምክትል ፕሬዚደንትም ሆነው ያገለገሉት ሚስተር ዲክቼኒም ሚስተር ቡሽ ስለ ወታደራዊ ጉዳዮችና ዓለም አቀፍ ርዕሶችም የጠለቀ እውቀት የነበራቸው ታላቅ መሪ ነበሩ ብለዋቸዋል። ፕሬዚደንት ጆርጅ እርበርት ዋከር ቡሽ በዘጠና አራት ዓመት ዕድሜያቸው ያረፉት የከትናንት በስቲያው ارب نبر ሰለሞንን ላደረሰን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ጎንደር ዩኒቨርስቲ በችግር ምክንያት የከፍተኛ ትምህርታቸውን መቀጠል ላልቻሉ ለስልሳ አካል ጉዳተኛ ተማሪዎች ነጻ የትምህርት እድል እየሰጠ መሆኑን ዩኒቨርስቲው አስታውቋል። ከስልሳዎቹ ውስጥ አርባዎቹ ሴቶች ናቸው። በመጀመሪያና በሁለተኛ ዲግሪ እየተማሩም ነው። በዘንድሮ አመት ኢትዮጵያውያኑ ብቻ የተቀበሉ ሲሆን በሚቀጥሉት አስርት ዓመታት ለአራት መቶ ሃምሳ በምስራቅ አፍሪካ ለሚገኙ ችግረኛ አካል ጉዳተኞች ተጠቃሚ የሚያደርግ ፕሮግራም እንዳላቸውም ፕሬዝዳንቱ ተናግረዋል። የሁለተኛ ዓመት የህግ ተማሪ የሆነው ወጣት ገብረ ኪዳን ሽባባው ትምህርቴን ሳጠናቅቅ ለአካል ጉዳተኞች የተነፈጉ መብቶች ላይ እሰራለሁም ይላል። አስቴር ምስጋናው ዝርዝሩን ከባህር ዳር አድርሳናለች። የጎንደር ዩኒቨርሲቲ ከሀገር ውስጥም ሆነ ከውጭ ሀገር ካሉ የበጎ አድራጎት ተቋማት ጋር በመሆን በችግር ምክንያት የከፍተኛ ትምህርታቸውን መከታተል ላልቻሉ አካል ጉዳተኛ ተማሪዎችን ነጻ የትምህርት እድል እየሰጠ ይገኛል። በዚህ ፕሮግራም አሁን ስልሳ ተማሪዎችን በመጀመሪያና በሁለተኛ ዲግሪ ሙሉ ወጫቸውን ሸፍኖ እያስተማረ ይገኛል። ለዚህ ምስክር ደግሞ የሁለተኛ ዓመት የህግ ተማሪ የሆነው ወጣት ገብረ ገብረኪዳን ሽባባው አንዱ ነው። አስራ ሁለተኛ ክፍል ሀገር አቀፍ ፈተና ከተፈተንኩኝ በኋላ ውጤቴ በጣም ጥሩ ነበረ። በተጨማሪም ደግሞ በጎንደር ዩኒቨርስቲ ስኮላርስ ፕሮግራም ውድድር አዘጋጅቶ ነበር እና የዛም ውድድር እድለኛ ነበርኩኝ። እድለኛ ከሆንኩ በኋላ ወደ ጎንደር ዩኒቨርሲቲ ስመጣ የተደረገልኝ አቀባበልና ምቹ ሁኔታ በጣም ደስ ሲል ነበረ። ግቢ ከገባ በኋላ ማቴሪያሎች ወይም የትምህርት መርጃ ቁሳቁሶች በተገቢው ሁኔታ ተሟልተውልኛል። በግል ላፕቶፕ ተሰጥቶኛል። አይሲ ሪከርደር ስሌት፣ ስታይለስ፣ ብሬል ከመደበኛ የትምህርት ሰዓት ውጭ ሁድ፣ ቅዳሜ የተለያዩ ስልጠና ኮሚኒኬሽን ማለት የቋንቋ ክህሎታችንን ከፍ ለማድረግ ስልጠናው ተሰጥቶናል። አራት ሺ ሰባት መቶ ሰማኒያ ብር አካባቢ በወር አገኛለውኝ ይከፈለኛል። ከዛም በተጨማሪ ሌሎች በርካታ ድጋፎች ይደረጉልኛል። ፕሮግራሙ ትኩረቱን በችግረኛ የአካል ጉዳተኛ ተማሪዎች ላይ ያተኩር እንጂ በተለይ ለሴቶች ልዩ ትኩረት ሰጥቷል። ስልሳ በመቶ የእድሉ ተጠቃሚዎች ሴቶች ናቸውና። ስሜ ቤቴሌ ማወቀ እባላለሁኝ። ያው ጎንደር ዩኒቨርሲቲን ያሳደገኝ እና ጎንደር ዩኒቨርሲቲን ደግሞ ማመስገን እፈልጋለሁኝ። ምክንያቱም እዛ ጎንደር ዩኒቨርሲቲ ባላድግና እንድማል ኑሮ ይህን እድልም አግኝቼ ተምሬ ዛሬ ዩኒቨርሲቲ አልገባም ነበረ። አሁን ሁለተኛ ዓመት የህግ ተማሪ ነኝ። ከሶስት መቶ በላይ ምናምን አካል ጉዳተኞች ተማሪዎቹ ተወዳድር አንደኛው አልፌ በዚህ ደረጃ ደረስኩነኝ፣ እና ኮምፒውተር ተሰጥቻለሁ፣ ላፕቶፕ አለኝ። እዛም አልፎ ደግሞ ብር፣ የኪስ ብር አለኝ እና እሱ እሱ እየተደረገልኝ ነው። ብሩ እስከ በኢትዮጵያ ሲመነዘር አራት ሺ ሰባት መቶ ምናምን ብር እስከ ስምንት መቶ ባለው ብር ነው የትምህርት እድልም አግኝቻለሁኝ። ሳይክል ውንቸርም ያው ተሰጥቻል፣ ተገዝቶልኛል፣ ተሰጥቻለሁኝ። እና ያው አሁን ደስተኛው ኘነ መማራው ወረዳ ቦታዎች እየሄድኩ ነው ና አካል ጉዳተኞች እንዲማሩና ይሄን የኔን እድል ሆኖ ነው እንደ እኔ ሆኖ ነው በቃ ሌሎችንም እንዲደግፉ ነው ማድረግ የምፈልገው። የጎንደር ዩኒቨርሲቲ ፕሬዚዳንት ዶክተር ደሳሌ መንገሻ ፕሮግራሙ ባለፈው አመት ሀያ በክልሉ ያሉ ተማሪዎችን በመቀበል የጀመረ ሲሆን ዘንድሮ አርባ በመላ ሀገሪቱ ያሉ ችግረኛ የአካል ጉዳተኛ ተማሪዎችን መልምለን እያስተማርን ነው። እቅዳችንም ወሰን ተሻጋሪ ነው ይላሉ። እንግዲህ እቅዱ አራት መቶ ሃምሳ ነው በ10 አመት ውስጥ። አሁን ሁለተኛ አመታችን ነው። ይሄን አመት ጨምሮ ለሚቀጥሉት 9 አመታት አራት መቶ ሃምሳ አካል ጉዳተኞች ኢትዮጵያውያን ብቻ ሳይሆን ወደ ዘጠና የሚሆኑትም ከደቡብ ሱዳን፣ ከሶማሊያ እና ከጅቡቲ አሁን ደግሞ እንግዲህ ከኤርትራ ጋር በነበረው እንትን ከስደተኞች ጋር ካሉ እንወስዳለን። ሱዳን የሚል ነበር አሁን ባለው ሀገራዊ ግንኙነት መሰረት ከኤርትራ ምን እንወስዳለን በዋናነት ግን አብዛኛው ተማሪዎች ተጠቃሚ የሚሆኑት ኢትዮጵያ ውስጥ ሆነው እንዳልኩት፣ በኢትዮጵያ ብቻ ሳይሆን በምስራቅ አፍሪካም የሚዘልቅ ፕሮግራም ነው አሁን የዘረጋ ነው ለሚቀጥሉት አስር ዓመታት። ዶክተር ደሳሌ ስለ መልመላው ሲናገሩ፣ በመገናኛ ብዙሃንና በማህበራዊ ሚዲያ ማስታወቂያዎችን እናሰራጫለን። ጥሪውን ሰምተው ለመጡ ደግሞ በገለልተኛ አካል ቤት ለቤት በመዞር ግምገማ ካካሄድን በኋላ ምርጫ እናካሄዳለን ብለዋል። እንግዲህ በኢትዮጵያ የትኛውም ክልል ላይ ዞረው ነው ይሄ ግብርኤል የሚሰራው ማለት ነው። ሐረርም ይሁን ጅማም ይሁን መቀለም፣ ጎንደር፣ ባህር ዳር የትም ቦታ ይሄዳሉ። የሚኖሩትንም ሕይወት ከዛው ከቤተሰባቸው እንዳሉ ነው። ምክንያቱም የቤተሰብ ኢኮኖሚ አካል ጉዳተኝነታቸው ብቻ ሳይሆን ቤተሰቦቻቸው እነዛ አካል ጉዳተኞች መደገፍ የሚችል ቤተሰብ ይኖራል፣ ላይኖር ይችላል። ስለዚህ የቤተሰባቸውን ኑሮም አይተው የሚሞሉ ፎርማቶች አሉ። እነሱን ይዘው ይመጡት። በዚህ መሰረት አምና ሀያ ልጆች ተቀብለን እያስተማርን ነው። በዚህ አመት አርባ ልጆች ተቀብለናል። ሰላሳዎቹ ለቅድመ ምረቃ ነው፣ አስሮቹ ዎቹ ለድረ ምረቃ ነው። በድምሩ ስልሳ ተማሪዎች አሁን በትምህርት እየጀመሩ ነው ማለት ነው። በመጨረሻ የድሉ ተጠቃሚ የሆነው ወጣት ገብረ ኪዳን የሚናገረው አንድ ቁም ነገር አለ። ይሄንን ድጋፍ ተጠቅሜ ለሀገሬ ትልቅ አስተዋጽኦ በተለይ 17.6 ፐርሰንት የሚሆነው ከቶታል ፖፕሌሽኑ የሚሆነው አካል ጉዳተኛ እንደመሆኑ መጠን በእነዚህ ወገኖች ላይ ትልቅ አዎንታዊ የሆነ ለውጥ ለማምጣት የራሴን አስተዋጽኦ ለማበርከት ትልቅ ህልምና ፍላጎት አለኝ። እኔ የማያቸው የክፍተቶች ለምሳሌ በህገ መንግስቱ ማለት በ19 ከረንት ኮንስቲትዩሽን ላይ ስለ ዲስብሊቲ የሚያወራ የትኛውም ፕሮቪዥን የለም። ከ106ቱ አንቀጾች አካል ጉዳተኞችን የሚመለከት ጉዳይ አልተነሳም እና ለአካል ጉዳተኞች ቦታ እንዳልተሰጠ፣ እና ተገቢው ትኩረት እንዳልተሰጠ ነው የሚያሳየው። የሕግም ተማሪ እንደመሆኑ መጠን የትኛውም አይነት አዋጅ ሲወጣ አካል ጉዳተኞችን ታሳቢ እና ተጠቃሚነትን ሊያረጋግጥ በሚችል መልኩ መሆን እንዳለበት የራሴን አስተዋጽኦ አበረክታለሁ ብዬ አስባለሁ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። አስቴርን ለዘገባው እናመሰግናለን። ወደሚቀጥለው ዘገባችን ነው የምናልፈው። አንድ የካንሰር ጨረር መታከሚያ ማዕከል ማከሚያ ማዕከል ለመቶ ሚሊየን የካንሰር ታማሚዎች የጨረር ሕክምና ለማግኘት በጥቁር አንበሳ ሆስፒታል በረንዳ ላይ ከአመት በላይ ያሳለፉትን ስቃይ የሚናገሩ ሁለት እናቶችን ለዛሬ ይዘንላችኋል። የጥቁር አንበሳ ሆስፒታል ጉዳዩ ከአቅሜ በላይ ነው ይላል ማስፋፊያ ይሰራል ከተባለ እንኳን አስራ ሁለት አመት ሆኖታል ብሎናል። ጤና ጥበቃ ሚኒስቴር ደግሞ ደግሞ ፕሮጀክቱ ተጀምሯል። ማሽኑ ተገዝቷል። የዘገየው ግንባታው ነው ብሏል። ጽዮን ግርማ በተከታይ ክፍል አንድ ዘገባ ሁሉንም ትዳስሳለች። ወይዘሮ ነጻነት ሲሳይ የስድስት ዓመት ወንድና የአስራ ስድስት ዓመት ሴት ሁለት ልጆቻቸውን ባህር ዳር ጎረቤቶቻቸው ጋር አስቀምጠው አዲስ አበባ ናቸው። ምክንያታቸው ደግሞ የማህጸን ጫፍ ካንሰር ታማሚ ሆነው ለጨረር ህክምና ጥቁር አንበሳ ሆስፒታል ከሚኖሩበት ከተማ ተልከው ነው። ቀጠሮ ተሰጠኝ። ከአመት ከሁለት ወር በኋላ ይደርስሻል ተብዬ፣ ከአመት ከሁለት ወር በኋላ ነው ቀጠሮ የደረሰኝ። እስከዛን ድረስ እኔ እየተሰቃየሁ ነበር። በጣም በጣም ይፈሴ ነበር። ህክምና በሰዓቱ በየቦታው ባለመኖሩ በጣም ተሰቃይ የሆነ አመት ከሁለት ወር ማለት በጣም ከባድ በበሽታ ላይ እየተሰቃዩ ምንትንቱ በጣም ጣውረዱ መከራ ነው። ስቅት ትብዬ እንደ ልብ የለም፣ ዶክተር እንደ ልብ የለም። አነስተኞች ናቸው መሰል ዶክተሮች። በጣም መዛውም ተሰቃያቸው በረንዳ ላይ ወድጄ እንዳለ ስንት ነገር አየሁ፣ ተፈተንኩ በጣም። የት ነው በረንዳ ላይ የወደቁት? ሆስፒታል፣ በረንዳ ጥቁር አንበሳ ሆስፒታል በረንዳ ላይ እዛ ላይ ወድቄ ስንት ነገር አሳልፌ የመጨረሻ ላይ ነው ለጨረር የበቃሁ። ዝም ብለው ነው በረንዳ ላይ የተኙት የነበረው። አዎ ምንም ነገ የለኝም፣ ገንዘቤን ጨርሻዋለሁ በግል ህክምና። እዛም ደግሞ እንደገና ውጣ ውረዱ መከራ ነው። ሰኞ ማክሰኞ፣ ሮብ ሲሉ የያዝኳትን ሳንቲሜን ጨረስኳት። ከዛ ምን ያህል ግቶቹም ህይወታቸው አልፈዋል። ጥማት አለ በጣም በሽታው ደግሞ ምግብ ካልበላሽ ይጎዳሻል፣ ምግብ አይገኝም

እሱን በማህበር ተደራሽተን እንሰራ ነበረ ነ ግን ወጣሁን በበሽታ ምክንያት ይማራሉ ይማሩ ነበር። አሁን ግን የሚቋጠር ልኝ የለም ምሳ የሚያበላኝ የለም ብሎ አሁን ግ ተቋርጠዋል። ምሱ ማን ያቆየኛል እኔ ሰድ ብዙን ትርምደኝ የለም ብሎ አሁን ስምንተኛ ክፍል ነበረ አሁን አቋርጣን። ያለ ወይዘሮ ነጻነት የልጆቻቸው አባት ትተዋቸው እንደሄዱ ይናገራሉ። በህመም ላይ ችግር በችግር ላይ ደግሞ በጊዜ ህክምና ለማግኘት ተደራርቦ እንዳጎሳቆሏቸውም ይገልጻሉ። አሁን የጨረር ህክምና አግኝተዋል። ግን በጣም ስር ከሰደደ በኋላ በመሆኑ የመዳን ተስፋቸውን ቀንሶባቸዋል። የልጆቻቸው ነገር ደግሞ አሳስቧቸዋል። ሌላዋ የሶስት ልጆች እናት እንደሆኑ የነገሩኝ ወይዘሮ ባትሬ ፉፋ ህመማቸው ተመሳሳይ ነው። ከሰላ ነው መጣው። ያኔ ስለሚከሰኝ አሰላ ሆስፒታል እ ጥቁር አንበሳ ተባልኩና ተመርምሬ ምስል እዚህ ውጤት መጣና በሁለት ወር ተመለሰልኝ። ከዛም በኋላ ቀጠሮ ተሰጥቶኝ ከቀጠሮ በኋላ ሶስት ወር አራት ወር ስባል በሽታ ስሬ ሳይሰግድኝ እያልኩት ወደ አስር ወር ቁጭ አልኩት ላይ የመጣ እየተመላለስኩት መንገድ ላይ እያደርኩት እየተሰቃየሁ አስር ሰብዶብኝ በአስረኛ ወሬ ብርሽን ተደረኩት። ብርሽን ተደርጌ ገብቼ አስመለስ ደግሞ ጨረፍ ተባልኩት እየወሰድኩ ነው፣ ግን እኔ መድኃኒት ማገኘት አልቻልኩም አልኩም ደግሞ፣ እስካሁን ድረስ እየፈሰሰ ነው እየፈሰሰ ነው። ምንም ሕክምናም በስራቱ ያገኘት ነገር የለም። በረንዳ ላይ ነው የምናድሮ። ለምኔ ነው የሚበላ ቁጥረን በሳኔ። በዚህ ላይ ውሃ መከራ ነው። እዛ የምንታጠፍ የለም አልጋ መከራ ነው። በረንዳ ላይ ነው የምናድሮ። ትራንስፖርት ደግሞ የለንም። ከዛ እየመጣ ምን እያልኩት እየተሰቃየት በቃ ተሰቃይቼ እኮ ነው ይህና ልባሱ ያገኘት ዘመድ የለኝ ምን የለኝ ገንዘብ የለኝ። እየተሰቃየን ነው ያለ። እስካሁን ድረስ ሆስፒታል ስንመጣ በቂ ሕክምና ያናገኝ ዶክተር የለም እየተባለ ከሀገራችን ስንመጣ አንዴ መብራት ጠፍቷል ስባል አንዴ ማሽን አንድ ነው ስባል እየተሰቃየ ነው። አሁን በአስራ ሁለት በቀደም መብራት ላይ ላይ ተበላሽቶ ነበር አንድ አስራ አስር ደቂቃ መብራት እና ማሽን ጠፍቶ ተኝቼ ነበር እዛው ጨለማ ውስጥ ሳልሞት ማሽን የለም። በቂ አኪሞች የለም። ዶክተር ወደኛ ሀገርም ይሁን በየዞናችን በየሀገራችን የለም፣ የለም ማገኘት አኪም የለንም። ያ ደግሞ ይሄ በሽታ ተራጭቷል እዚህ ውስጥ ትንሽና ትልቅ ውስጥ ወርሰዋል። በቃ ተወረስን ይኖላለ በሽታን ያጠቃናል። ሰውም ደግሞ እያጠቃን እኮ ነው። መንግስት ለምን ያህል መንግስት ትኩረት አድርጎ በየ ያለበት ቦታ ይሄ ማሽንም ቢታከልብን። መድኃኒት ራሱ ክኒን በክኒን ነቅም አናገኝም ስንት ሰዓት ነው የተባለበት ቦታ አናገኝም እኛ ማግኘት አንተቻለን ምንም አንድ ነገር የለንም እኮ ስለዚህ እኛ በጣም ተቸግረናል በሽታ የሚቻል የሰው አፍ የሚቻል ኑሮ የሚቻል ስንመጣ ደግሞ ስቃይ እያገላመጡ በስድስት ወር እየተቀጠረ በአስር ወር እየተቀጠረ ምንድን ነው ብዬ ጠየቅኩትነ ዶክተሩን ራሱ ለምንድን ነው ሴንዲን ምርቀው

እየለመን እኮ ነው ትራንስፖርት። መኪና ራሱ በሽተኛ ነን ካል አይጭንም እኛ በሽታ ጥተ ጭነን አንደት በሽተኞች እያል በለመና ገንዘብ ለምነን እነሱ ራሱ ተሳፍሮ አሳፍሮ ወደዚህ ያመጥናል። ማን ነው ልጆች ወትን የሚጠብቅሎት? እዛ የኔ የት ናት የኔ ታናሼት አለች። እሷን ለምኝ እሷ ጋር ትቻት መጣ። ባለቤቶት የሉ? የሉ። ባለም የለኝም መሬትም የለኝም ምንም የለኝም እዚህ ሀገር ብቻ ነው አለ እንጀራ እየጋገር

የካንሰር ስፔሻሊስቱ ዶክተር ወንድማገኝ ጥግነህ በጥቁር አንበሳ ሆስፒታል ረዳት ፕሮፌሰር ናቸው የሁለቱን እናቶች ችግር እንደሚረዱ ይናገራሉ። ሕክምናውን ከመስጠት በተጨማሪ በየቀኑ የሚሰሙት ማህበራዊ ችግሮች የሕክምና ባለሙያዎቹን ጭምር ከፍተኛ ጭንቀትና ጉዳት ውስጥ እንደሚከታቸውም ይገልጻሉ። ችግሩንና የተጓተቱትን ፕሮጀክቶች አስረድተዋል። የጤና ጥበቃ ሚኒስቴር ሚኒስትር ዶክተር አሚር አሚንንም ጠይቂያቸዋለሁ፣ ምላሽ ሰጥተዋል። የባለሙያዎቹን አስተያየት የባለሙያዎቹን ምላሽ ይዤ በነገው ምሽት እመለሳለሁ። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደ መጨረሻው ዘገባችን እናልፋለን። በኦሮሚያ ክልል የተለያዩ አካባቢ የሰዎች ሞትና መፈናቀልን በመቃወም ሰልፍ ተደርጎ መንግስት አፋጣኝ እርምጃ እንዲወስድ ጠይቀዋል። የኦሮሚያ ክልል መንግስት በበኩሉ የሰልፈኞቹ ጥያቄ አግባብ ያለው መሆኑን ገልጾ ችግሩን ለመፍታት በጥምረት እየተሰራ መሆኑን ገልጿል። ሙክታር ጀማል ተጨማሪ ዝርዝር ይዟል። በኦሮሚያ ብሔራዊ ክልላዊ መንግስት የተለያዩ ወረዳዎችና ከተማዎች በቅርብ በቤኒሻንጉል ጉሙዝ የያሶ ወረዳና አካባቢዋ የተፈጠረውን የሰዎች ሞት እና ፖሊሶች ግድያን በተመለከተ መንግሥት በአፋጣኝ እርምጃ ወስዶ ሊያስቆም ይገባል በሚል የተቃውሞ ሰልፍ ተደርጓል። ይህ የተቃውሞ ሰልፍ በብሾፍቱ፣ ዱከም፣ አምቦ የተለያዩ የወለጋ ወረዳዎችና ከተማዎች የተደረገ ሲሆን ከአምቦ ያናገርኩት ሰው የሰላማዊ ሰልፉ ሂደትና ይዘት ይነግረውኛል። የህግ የበላይነት ይከበር፣ የፖሊሶች ግድያና የኦሮሚያ ህዝብ ከቤኒ ሻንጉል ጉሙዝ እየተገደሉ ያሉ ይቁም። ከየቦታው እየተፈናቀለ ያለው የኦሮሞ ህዝብ እንዳይፈናቀል ህዝቡን እንዳይፈናቀል እሱ መንግስት እንዲያስቆምልን፣ መጨረሻ ላይ ደግሞ አፋን ኦሮሞ የስራ ቋንቋ እንዲሆን። ይሄ ነው የእኛ ጥያቄ። እንግዲህ በአጭሩ ይሄን ነው ህዝቡ ሙሉም። ጠ የጠየቃችሁትን ጥያቄ በተመለከተ መልስ የሰጣችሁ የመንግስት አካል አለ ወይ? ሰልፉስ በምን አይነት መንገድ ነው እየተጠናቀቀው መንግስት ሰራተኛ እንዳለም ጥያቄ ውስጥ አለ ማንም በዚህ ሰዓት መልስ ሰጪ የለም ሁሉም ጠያቂ ስለሆነ ማንም መልስ አልሰጣል ህዝቡ እንዳለ ሰላማዊ ሰልፉን ድምፁን አሰምቶ በስርዓቱ ምንም ድንጋይ የለም ምንም መወርወር የለም በጥሩ ሁኔታ ድምፁን ብቻ ነው አሰምቶ የገባው አሁን መልስ ነው የሚጠብቀው ከመንግስት ዋናው ትኩረት የሆነው በተለይ በቤኒሻንጉል ጉሙዝና ኦሮሚያ ብሔራዊ ክልላዊ መንግስት አጎራባች አካባቢዎች ብሎም በቤኒሻንጉል ክልል ከማሺ ዞን ያሶ ወረዳ የሰው ህይወት ህልፈትና መፈናቀልን መንግስት በአስቸኳይ እንዲያቆም በተለያዩ አካባቢዎች የተደረጉ ሰላማዊ ሰልፎች በተመሳሳይ ሁኔታ ጥያቄ አቅርበዋል። ይህንን በተመለከተ ባለፈው ቅዳሜ የብሔራዊ ጸጥታ ምክር ቤት የፌዴራል ጸጥታ አካላት በኦሮሚያና ቤኒሻንጉል ጉሙዝ ክልሎች አዋሳኝ አካባቢ የተፈጠሩትን ችግሮች ለማረጋጋትና የሕግ የበላይነትን ለማስከበር ወደዛው እንዲሰማራ ወስኗል። የፌዴራል አካላቱም ጸጥታን ከማስከበርና የሕግ የበላይነትን ከማስጠበቅ ጎን ለጎን የተፈናቀሉ ሰዎችን የማቋቋም ግዴታም ተሰጥቷቸዋል። በክልሉ የተለያዩ አካባቢዎች የተደረጉ ሰላማዊ ሰልፎችን በተመለከተ ያናገርኳቸው የኦሮሚያ ብሔራዊ ክልላዊ መንግስት የኮሚኒኬሽን ቢሮ ኃላፊ አቶ አድማሱ ዳምጠው የህዝቡ ጥያቄ አግባብ ያለው መሆኑንና መንግስትም ለመመለስ እየተጋ መሆኑን ገልጸዋል። ዛሬ በወር ክልል የተለያዩ አካባቢዎች የተካሄደውም ሰላማዊ ሰልፍ የዚህ ድርጊት አድራጊዎች ለህግ ቅረቡ፣ ግድያ ይቁም፣ የሰዎች መፈናቀል ይቁም የሚል ነው። ይህንን መንግስት ያውቃል። ህዝቡን ጥያቄ ትክክለኛ ጥያቄ ነው ብሎ ያምናል። ዋናው ነገር መንግስት ይህን ችግር ለመፍታት ጊዜያትም ሰፊ ስራ እየሰራ ነው የሚገኘው። አሁንም የፌዴራል መንግስት የፌዴራል ጸጥታ አካል የሁለቱን ክልል ችግር በዘላቂነት ለመፍታት እና የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ እና ሰላም እንዲረጋገጥ በግድያ እና በሰዎች መፈናቀል ሂደት ድርሻ ያላቸው በቀጥታም ሆነ በተዘዋዋሪ የተሳተፉ አካላትን ለሕግ ለማቅረብ ሰፊ ስራ ስራ ይገኛል። እስከአሁኗ ሰዓት ይህን መረጃ እስከሚሰጥበት ሰዓት ከሁለት መቶ በላይ ተጠርጣሪዎች ኢትዮጵያ ሕግ መከላከያ እና ፖሊስ ኃይል በቁጥጥር ስር ውለው ጉዳያቸው የሚታይ ይሆናል። መንግስት የሚያደርግም እርምጃ ለመውሰድ ሰፊ ስራ በመስራት ላይ ይገኛል። ስለዚህ ህዝቡም ይሄንን በመገንዘብ እገዛ ማድረግ አለበት። ተጠርጣሪዎች በህግ ጥላ ስር እንዲሆኑ ጥቆማ በመስጠት የጸጥታ አካል በመደገፍ እና ችግሮቹ ዘላቂ መፍትሄ በሚያገኙበት መንገድ የሚሰሩ ስራዎችን በመደገፍ እና መተባበር ለውጡ እንዲቀጥል ሰላማዊ እንቅስቃሴ ወደ ነበረበት ቦታ እንዲመለስ የተፈናቀሉ ዜጎችም ወደ ነበረበት ቦታ ተመልሰው ሰላማዊ ኑሯቸው መቀጠል እንዲችሉ መንግስት የሚያደርጋቸውን እንቅስቃሴዎች በመደገፍ እና በመርዳት ህዝቡም የበኩሉ ሚና መጫወት አለበት ብለን በዚሁ አጋጣሚ መልእክት ማስተላለፍ እንፈልጋለን። ለአሜሪካ ድምጽ Mukhtar Jamal nan Hadis <laughs> Ababa. Ta ga ni ba ci rasa ፕሮግራማችን መግቢያ ላይ ያስተዋወቅናችሁን የቲቦር ናጂ የኤርትራ ጉብኝትን የተመለከተ ዘገባ በምሽቱ የአማርኛ ፕሮግራማችን እንድትከታተሉ እንጋብዛለን። እንግዲህ የዛሬው ፕሮግራማችን በዚሁ ይጠናቀቃል። ፕሮግራማችንን በፌስቡክ አቶ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪወይም በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞቅቢል ያበረው ነበር። ስናስተናግዳችሁ ያመሸነው ደግሞ የመስታወት አራጋውና ጽዮን ግርማ ነበርን። ጉዟችሁ የሰመረ ይሁን እያለን أنا ملك المشيت بنقوصان كماي كمان